ሲፒጄ በሚል ምህጻረ ቃል የሚታወቀው የጋዜጠኞች ደህንነት ተሟጋች ቡድን በመላው ዓለም ስለተገደሉ ጋዜጠኞች ዓመታዊ ሪፖርት አውጥቷል። አፍሪካ ውስጥ ስላለው የሚዲያ ሁኔታ ሲፒጄ በሪፖርቱ ያካተተውን የቪኦኤው ሌሂ ሩቫጋ ከናይሮቢ ዘግቧል። ዝርዝሩን አዳነች ሲሳይ ይዘዋለች። ዋዌሩ ሙጎ ዕድሜው 46 ሲሆን ለ15 ዓመታት ያህል በጋዜጠኝነት ሰርቷል። በአሁኑ ወቅት ደግሞ ሚዲያን የማማከር ተቋም መስርቷል። በኬንያና በመላ አፍሪቃ ያሉት ጋዜጠኞች ተግዳሮቶች ይገጥሟቸዋል። በተለይም መንግስታት ሊያስፈራሯቸውና ሳንሱር ሊያደርጉባቸው ይሞክራሉ። ይህ ሁኔታም ነፃ ፕረስ እንዳይዳብር ይገድባል ይላል ሙጎ። እነዚህን ጉዳዮች አጉልቶ ለማቅረብ ሲሞከር መንግሥት ወንጭፉን ይዘረጋል። መንግሥት የአገር ወዳድነት ስሜት የሌለህ አድርጎ ሊያቀርብህም ይሞክራል። በውጭ ኃይሎች የተገዛህ ነህ፣ ለተቃዋሚዎች ነው የምትሠራው ብሎ ይለጥፍብሃል። በዚህ ምክንያት ጋዜጠኞቹ ራሳቸውን ሳንሱር ለማድረግ ይሞክራሉ። የኬንያ የምክር ቤት አባላት ፕሬስ ለፓርላማ ጉዳይ እንዳይዘግብ የሚገድብ ሕግ ለማውጣት ሞክረው ነበር። በመጨረሻ ግን የሚዲያ ድርጅቶችና ህዝባዊ ማህበራት ተቃውሞ በማሰማታቸው አከራካሪው አንቀጽ ተሰረዘ። በያዝነው ዓመት በዓለም ደረጃ 69 ጋዜጠኞች ስራቸውን በማከናወን ላይ እንዳሉ መገደላቸውን ለጋዜጠኞች የሚሟገተው ኮሚቴ ገልጿል። ብዙዎቹ አልቃይዳንና እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን በመሳሰሉት እስላማዊ አማጽያን እንደተገደሉ ተገደሉ ሲፒጄ ጨምሮ ገልጿል። አብዛኞቹ ጋዜጠኞች የተገደሉት ሶሪያ ላይ ሲሆን አስራ አንድ አፍሪካ ውስጥ ነው የተገደሉት። አምስቱ በጦርነት በደቀቀችው ደቡብ ሱዳን። በናይሮቢ ዩኒቨርሲቲ በህግና በዲፕሎማሲ ክፍል የሚሰሩት ፌሊክስ አዲማሲ ጋዜጠኞች የመንግስታት ድጋፍ ስለማያገኙ ደቡብ ሱዳንን ሶማሊያንና ሰሜን ናይጄሪያን ከመሳሰሉት የግጭት ቦታዎች ለመዘገብ ይጠነቀቃሉ ብለዋል። ምክንያቱም አንደኛ ችግር እስካሉባቸው ቦታዎች ድረስ ሄደው መዘገብ አይችሉም፤ ሁለተኛ ወጣ ብለው ለመዘገብ የሚሞክሩ ጋዜጠኞች አደጋ ሊገጥማቸው እንደሚችል ይረዳሉ። ስለሆነም ስለሚዘግቡት ነገርና የት ሄደው መዘገብ እንዳለባቸው እሳቤ ውስጥ በማስገባት በጣም መጠንቀቅ ይኖርባቸዋል። ለዚህ ምክንያት የሚሆነው በሕግ የመገዛት ደንብ ባለመኖሩ ነው። ሕጎችም ካሉ ሁሉ ይከተላቸዋል ማለት አይደለም። በደካሞቹ ሀገሮች ለሚዲያ መቆም የሚችል ጠንካራ ሕግ የለም። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ድርጅት የደቡብ አፍሪቃ መንግሥትና ገዢው የአፍሪቃ ብሔራዊ ኮንግረስ ፓርቲ ትራንስፎርሜሽን በሚል ሽፋን ሚዲያን ሊገድብ የሚችል ችሎት እንዲመሰረት እየገፉ ነው። ኢትዮጵያ ውስጥ ደግሞ ብዙ ጋዜጠኞችና የሚዲያ ሰራተኞች በስራቸው ምክንያት ይታሰራሉ ወይም በሌሉበት ተፈርዶባቸዋል ይላል አምነስቲ። በንጂ እንዶሎ የተባሉ የህዝባዊ መብት ታጋይ እንዲህ አይነቱን የማስፈራራት ተግባር ማቆም የሚቻለው መንግስታዊ ያልሆኑ አካላት በሚያደርጉት የተባበረ ጥረት ነው ብለዋል። um, ዓለም አቀፋዊ ሂደቶች፣ የሕዝባዊ መብት ንቅናቄዎች፣ መንግሥታዊ ያልሆኑ ድርጅቶች፣ የአብያተ ክርስቲያናት ድርጅቶችና ሚዲያው ተባብረው እነዚህን ሀገሮች ለጠፋው ሕይወት ተጠያቂ ሊያደርጓቸው ይችላሉ። የፈለጉትን እያደረጉ ሊኖሩ አይችሉም። በእነዚህ ሀገሮች በዚህ መልክ ለውጥ ሊመጣ ይችላል፣ ተጠያቂነትም ይኖራል። በያዝ ነው ዓመት ከደቡብ ሱዳን ሌላ ጋዜጠኞች የተገደሉባቸው የአፍሪካ ሀገሮች ሶማሊያ፣ ኬንያ፣ ሊቢያና ጋና ናቸው። የመን ላይ ደግሞ አምስት ጋዜጠኞች ተገድለዋል።